ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል አዲያ አፕ ከአንድ ሺህ በላይ የተለያዩ የኢትዮጵያ ቢዝነሶችን ያካተተ ነው። ቢዝነሶች ብቻ ሳይሆኑ የኮሚኒቲ ሴንተሮች፣ ተቋማት የመረጃ ቴክኖሎጂ ባለሙያ የሆነው ብርሃኑ በየነን የሰማ ነው። በሰሜን አሜሪካ የሚኖሩ ኢትዮጵያውያን የንግድ ተቋማትንና ተጠቃሚዎችን ለማቀራረብ ያለመ መተግበሪያ ከአጋሮቹ ጋር ይፋ አድርገዋል። ስለ መተግበሪያው ቆየት ብሎ ያወጋናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ዝዩ እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። ወደ ቀዳሚው ዝግጅት እንሻገር። አሜሪካ በርከት ያሉ የትውልድ ኢትዮጵያውያን የንግድ ተቋማት ቢኖሩም ከኢትዮጵያውያን ተጠቃሚዎች ጋር በቀላሉ በመገናኘት ረገድ ግን ሲፈተኑ ከርመዋል። ስለ ድርጅቶቹ አስፈላጊ መረጃዎችን የያዘ በተጠቃሚዎችና በአገልግሎት ሰጪዎች መካከል ድልድይ ለመሆን ያለመ አንድ አገልግሎት ይህንን ለመቀየር ሥራ ጀምሯል። ስሙ አደይ አፕ ይባላል። ስለ መተግበሪያውና ፋይዳው ለማወቅ ከአደይ የቴክኖሎጂ ተቋም አጋር መስራች ጋር አጭር ቆይታ አድርገናል። ስሜ ብርሃኑ በየነ ባላለው የአደይ አፕ ኮፋውንደር እና ዲቨሎፐር ነኝ። አደይ አፕ ላንች የተደረገው 2019 ዝብዝ መሰ ደርሲ ማለት ነው። አፑ ራሱ ላንች ደግሞ የተደረገው ከኮቪድ በፊት ጃንዋሪ 2020 ላይ ነው። አደይ አፕ ከአንድ ሺህ በላይ የተለያዩ የኢትዮጵያ ቢዝነሶችን ያካተተ ነው። ቢዝነሶች ብቻ ሳይሆኑ የኮሚኒቲ ሴንተሮች ተቋማት የሕክምና ተቋማት፣ አገልግሎቶች የሚሰጡ ከዛ በተጨማሪ ደግሞ ቤተክርስቲያናት፣ መስጊዶች፣ የተለያዩ የእምነት ተቋሞችን የሚያካተት ነው እና ዋናው ፐርፐሱ የተለያዩ የኢትዮጵያ ቢዝነሶችን ያው አንድ ላይ በአንድ አፕ በአንድ ፕላትፎርም ላይ ለማቅረብ ነው፣ እንዲገናኙ ማድረግ ነው። በዛ ላይ ያው ቢዝነሶቹም ግሮ እና ዴቨሎፕ እንዲያደርጉ ይደረጋል። የተለያዩ ደግሞ ተጠቃሚዎቹ ማለት ዩዘሮቹ ደግሞ አሁን ለምሳሌ እዚህ ኢቨንት ላይ ከተለያዩ ስቴቶች የሚመጡ ሰዎች አሉ። አፑ በሎኬሽን መሰረት ካሉበት ቦታ ቅርብ ያለው የፈለጉትን የኢትዮጵያ ቢዝነስ፣ ሬስቶራንት ሆነ መዝናኛ ቤቶች ቤተክርስቲያኖች፣ ማየት የሚፈልጓቸው ቦታዎች፣ ከኢትዮጵያኖች ጋር የተያያዘውትን ማቅረብ ይችላል ማለት ነው። አንድ ተቋም ወይም አንድ ድርጅት ምን አይነት ጠቀሜታ ነው የሚያገኘው እንደዚህ ያለውን መተግበሪያ በመቀሙ? አሁን ዋናው ያልኩ አንደኛው ፕራይም ኤግዛምፕል የምትለው ይሄ ኢቨንት ነው። እዚህ ኢቨንት ላይ የተለያዩ ሰዎች ከውጭም ሆኑ ያሉትም ከአብሻ ቢዝነስ አንጻር ምን ምን እየተሰራ ነው የሚሉትን ነገር ለማወቅ ከፈለጉ የሆነ አገልግሎትም ከፈለጉ የራሳቸውን ቋንቋ የሚያዋራ ሎየሮች ከፈለጉ ዶክተሮች ከፈለጉ እነዚህም በአንድ ላይ አጠቃሎ የሚያመጣ ፕላትፎርም ነው እና ዋናው ጠቀሜታው አንድ ሰው ዳውንሎድ ማድረግ ያለብን ያው በሀገሩ ቋንቋ የሚያናግረው ዶክተር፣ ሎየር ወይም ደግሞ ሌተስትን ግሬተስት የሚባሉ ቦታዎች በኢትዮጵያ ኮሚኒቲ ውስጥ ያሉትን አግኝቶ ለመጠቀም ከፈለገ ነው። መጪ ዘመን እቅዳችሁ ምንድን ነው? በዚህ አፕሊኬሽን ምን ላይ መድረስ እንፈል አሁን ፌዝ ዋን የነበረው በሶስት አራት ፌዝ ያስቀመጥነው የነበረው፣ ፌዝ ቱ ላይ ያለነው። ፌዝ ዋን ቢዝነሶችን አጠቃለን አተን ለሰው ማቅረብ ነበረ። ፌዝ ቱ ደግሞ ከዛ ጋር እንደ ኤክስትራ ፊውቸር ሆኖ የተለያዩ የዜና አቋመትን ያካተተ ፋንክሽናሊቲም ሰው ገብቶ ዜናም ሆነ ኢንተርቴንመንት ለማየት ከፈለገ እዛ ላይ አጠቃሎ የተቀመጠበት ሁኔታ አለ። ፌስቱ እሱ ነው የሚባለው። አሁን ደግሞ ዋና ፌስ ላንች የምናደርገው በቅርቡ ከሶስት አራት ወር ውስጥ በኋላ ላንች የምናደርገው የድሊቨሪ ፕቅንት ነው ሰርቪስ ነው። እሱ ሰርቪስ አይ ቲንክ በእኛ አስተያየት ጌም ቼንጀር ነው ብለን እንጠብቃለን። ቢካዝ የምንፈልገውን አገልግሎቶች ስፔሻሊ ምግብ እቃዎችን ከአብሻ ቢዝነሶች እንዴት አድርገን ወይ ከኢትዮጵያኖች ቢዝነሶች እንዴት አድርገን በቀላሉ ለሰው ማቅረብ እንችላለን። ሰውና ቢዝነሱን ማገናኘት አንድ ነገር ሆኖ ደግሞ ኮንቪኒየንሱ ደግሞ ሌላ ስራ ነውና እዛ ላይ ነው ተግተን እየሰራን ያለነው። መልካም እድር እንዲገጥማችሁ እመኝልሃለሁ። መታከል ያለበት አንድ ሀሳብ ካለ ዋናው መታከል ያለበት ያው ተረዳርቶ መስራት አለብን። አይ ቲንክ የአፕም ዋና ጎልና ሀሳብ ይሄ ነው። የተለያዩ ኮሚኒቲዎች ካየ ስፔሻሊ በኖርዝ አሜሪካ ካየ እንደ ኮሪያ ጆሽ ኮሚኒቲ ህንድ ኮሚኒቲዎች ካየ የላቀ ደረጃ ላይ የደረሱት ቢዝነሳቸውን አንድ ላይ በማቀናጀት ናት የሆነ ኮምፓረቲቭ ኔቸር በት አብሮ በመስራት በቅንጅት ማደግ የቻሉበት አለ። እና እኛም ካለን የህዝብ ብዛት አንጻር እዚህ ተረዳርተን አይ ቲንክ ጥሩ እና የላቀ ደረጃ የመድረስ አጋጣሚዎች አሉ ይገምታሉ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ወደ ቀጣዩ ዝግጅት ስንሻገር ደግሞ በገጠር ኢትዮጵያ ያለው የኃይል አቅርቦት ችግርን ለመፍታት ታዳሽ ኃይሎች በኃይል ምንጭነት እንዲቀርቡ ኢትዮጵያ እንደ ሀገር እያበረታታች ትገኛለች። ይህንን ችግር ለአካባቢ ጥበቃ እንዲሁም ደግሞ የአርሶ አደርን ሕይወት ለማቅለል ታልሞ ከዛሬ አምስት ዓመታት በፊት ስራ የጀምረው ግሪን ሲነርጂ የሶላር አቅራቢ ተቋም በወጣቶች የተመሰረተ ነው። እያደረገ ስላለው እንቅስቃሴ ከኃላፊዎቹ ጋር ኤደን ገረመው አጭር ቆይታ አድርጋለች። ኢትዮጵያ ከፍተኛ የሆነ የኃይል አቅርቦች ችግር ካለባቸው ሀገራት መካከል አንዷ ነች። ይህ የኃይል አቅርቦች ችግር ደግሞ በገጠሪቱ የሀገር ክፍል የሚታይ ሲሆን ከፍተኛ የሆነ የምጣኔ ሀብት ጫና አለው። ሀገሪቱ ታዳሽ ኃይሎችን እንደ ተጨማሪ የኃይል አማራጭ ለመጠቀም እየሰራች የምትገኝ ሲሆን ይህን ለማሳካት በተነሳች ወጣት አማካኝነት የተመሰረተው ግሪን ሲን ኤነርጂ የተሰኘው ተቋምም ባለፉት አምስት ዓመታት የሶላር አምፖሎችን በገጠሩ ኢትዮጵያ ተደራሽ እንዲሆኑ እየሰራ ይገኛል። አሜን አንን ላይ የድርጅቱ የንግድ ኃላፊ ናት። ግሪንሲን ኢነርጂ ፒ ኤል ሲ ከተመሰረተ አሁን አምስት ዓመት ሞልቶታል። በዩሮፒያን ካሌንደር ሁለት ሺ አስራ ስድስት ዓ.ም የተመሰረተው እና መስራች እና ሲኢኦዋ ረቂቅ በቀለ ትባላለች። የምንሰራው በዋነኝነት ቀራማ ኤሌክትሪክ የሌለባቸው የኢትዮጵያ ክልሎች ላይ ሶላር ፕሮዳክቶችን ዲስትሪቢዩት ማድረግ ነው። ማለትም በሶላር የሚሰሩ ፓምፖችና መብራቶችን ለገጠራማ መብራት ለሌላቸው አካባቢዎች ማከፋፈል ማለት ነው። በዋነኝነት እነዚህ ላይ ነው የምንሰራው እና በዋነኝነት ፎከስ የምናደርገው ደግሞ ሴቶች ነው። ዋነኛ ዓላማችን ማለት ነው። ዋነኛ ተገልጋዮቻቸው አርሶ አደሩ ማህበረሰብ እንደሆኑ የምትገልጸው አሚን፣ እነዚህ የሶላር ኃይሎች አንድ ቤተሰብ ለኩራዝ እና ለሌሎች የኃይል አቅርቦቶች የሚያወጣውን ገንዘብ፣ እንዲሁም ደግሞ የአየር ብክለት በመቀነስ በኩል ሰፊ ሚና አላቸው ትላለች። በዋነኝነት አሁን እየደረስን ያለንባቸው የኢትዮጵያ ክልሎች አማራ፣ ኦሮሚያ እና የደቡብ ኤስኤንኤንፒ የሚባሉት ጋር ነው ከነሱ ጋር ነው በዋነኝነት የምንሰራው እንደገና ደግሞ ዋና ተጠቃሚዎቻችን ናቸው የምንላቸው፣ ደግሞ ፋርመሮቹ ገበሬዎቹ ናቸው በዋነኝነት ማለት ነው። ገበሬዎቹ ለመብራት ለመጠቀም ብለው ጋዝ እየገዙ በኮረዝ የሚጠቀሙት እነሱ ናቸው በዋነኝነት የእኛ ካስተመሮች ማለት ነው። አሜን አርሶ አደሩ ምርቱን እየተጠቀመ የሚከፍልበት የዱቤ አገልግሎት አማራጭ አለ ያለ ሲሆን፣ ይህንን እድል ተጠቅመው ምርቱን ከገዙ ሰዎች መካከል አንዱ የሆነው በኦሮሚያ ክልል ሰሜን ሸዋ መከጡሪ ነዋሪ የሆነው ታሪኩ ደምሴ ነው።

ሁለት ሰዓት ራመን እጄን ወይም አንድ ሳምንት ምናምን የሞላ አሁን ከቤት ነው ቻርጀር የሞላ ታኩራዙም ምንም አይሰራም። ከቤት አንድ ቦታ ብቻ ነው ማበረ ስለዚህ በጣም ይበልጣል ይሄ ሶላሩ። በተመሳሳይ የልጆች እናት የሆኑትና በሰሜን ሸዋ የሚኖሩት ወይዘሮ አስቴር ግዛው እሳቸው በሚኖሩበት አካባቢ ከፍተኛ የሀይል አቅርቦት መቆራረጥ ችግር መኖሩን ጠቅሰው ሶላሩ ልጆቻቸው ትምህርታቸውን በአግባቡ እንዲከታተሉ አግዟል ይላሉ። ተደራጅተን ነው የወሰነው እንወስደው፣ በአምስት ሰው ሆነ በአንዴ መክፈል ስለማንችል ማለት ነው። እና የሶላሩን አጠቃቀም ነግረውናል። እነሱ እንዳሉን ነው የተጠቀምነው። እስካሁን እንደራሴ ምንም አላየሁበትም። ያው ጥሩ ነው። መቀነሱም ትችያለሽ። እንደገና ደግሞ ትንሽ ከፍ ማድረግም ትችያለሽ። እስከ መጨረሻም ደግሞ ማብራት ትችያለሽ። በቃ አንቺ እንደፈለግሽ ያክል ያደርግልሽ። ወደ ገጠር አካባቢ ነው ይጠፋል። አሁንም ይጠፋል። ሳምንቱም የምናጣበቅ ጊዜ አለ፣ ለሳምንት፣ ለሁለት ሳምንት። እሱን ያው መቀበያውን ውጪ ነው የምናደርገው፣ ሁሌም ቤት ላይ ሰቅለን ነው፣ ስንፈልገው እንሰካለን። እንትን ነው አየህ አምፖሉም ማለት ነው በጣም ነው የጠቀማቸው፣ እንጂ በፊት ያው ሻማ ነው የምናበራው፣ በቃ አስቸጋሪ ነበር፣ በፊት ሶላሩን ሳንጠቀም በፊት ማለት ነው። በቃ የተጠቀሙትን አክል እስከ አምስት ሰዓት ስድስት ሰዓት ሰባት ሰዓት በቃ የሚያጠኑም አሉ። ሌላ ስራም ደግሞ የሚሰሩ አሉ። እነዚህ የሀይል አቅርቦቶች ለአካባቢ ጥበቃም ጠቃሚ መሆናቸውን አጽኖት ሰታ ታሳስባለች። እሺ ያው በዋነኝነት እኛ እየሰራን ያለ ነው አሁን ብዙ እየሰራን ያለ ነው በመብራቶቹ ላይ ነው። ሙሉ ቤታቸውን ወደ ሶላር መቀየሩ ሳይሆን መብራት የሚጠቀሙት መብራት የሚጠቀሙባቸውን ኩራዞች እና ሻማ ፋኖሶችን ወደ ሶላር መብራቶች መቀየር ማለት ነው። ስለዚህ አንድ ቤተሰብ ፋኖስ ሊሆን ይችላል ለኩራዝ ሊሆን ይችላል የሚያወጣውን ለጋዝ የሚያወጣውን ገንዘብ ወደ ቢቀየር ነው ሀሳቡ። ለምሳሌ አንድ ሊትርን ጋዝን ማለት ነው አንድ ሊትሩን በ ከሰላሳ እስከ አርባ ብር ቢያወጣ እንደገና ደግሞ የአንድ ሊተር ጋዝ ደግሞ ለአንድ ሳምንት ከሆነ የሚጠቀሙበት እሱን በአራት ብናባዛው በአራት ሳምንት ብናባዛው ወደ መቶ ሀያ ብር ማለት ነው። ስለዚህ የኛ አንዱ መብራት ደግሞ አምስት ሺህ ብር የሚያወጣ ነው። ስለዚህ እሱን ለአምስት ዓመት እኛ ደግሞ አምስት አመት ዋስትና አለው አንዱን ከገዙ። ስለዚህ እስከ አምስት አመት ድረስ እና ከዛም በላይ ዋስትናው ያው ሲበላሽ የመጠገን ምና የሚለው ነው። ግን እድሜው ከዛ በላይ ስለሆነ የሚያወጡትን በአንድ አመት የሚያወጡትን ለጋዝ የሚያወጡትን ወጪ በአንድ አመት እና በሁለት አመት የሚያወጡትን የጋዝ ወጪ በአንድ ሶላር መብራት ላይ ኢንቨስት አድርገው የራሳቸው እንዲያደርጉት ነው የምናበረታታው ማለት ነው። ስለዚህ ማለት ደግሞ ምንድነው ለጋዜ የሚያወጡትን ብር ለሌላ ተጨማሪ ነገሮች ራሳቸውን ማሳደግ የሚፈልጉበት ሊሆን ይችላል ወይ ለልጆቻቸው ትምህርት ቤት ሊሆን ይችላል፣ ለሌላ ለተሻለ ነገር ብሩን እንዲያውሉት ያግዛቸዋል ማለት ነው። የአየር ንብረት ብክለትን ከማሻሻል ባሻገር ማለት ነው። ግሪንቲን እንደ ካምፓኒ ለወደፊት አሁን ኢምፖርት እያደረግን ነው መንሰራው ብዬሻለው ቀድም እና ለወደፊት ደግሞ ኢትዮጵያ ውስጥ አሴምብል ተደርጎ በሀገራችን ኢንጂነሮች እና በሀገራችን ኃይሎች እዚ አሴምብል የተደረገ ለገጠሩ ማህበረሰብ አሁን ካለው ፕራይስ ቀነስ ባለመልኩ እነሱ ጋር መድረስ እንድንችል ብለን እናስባለን። የወደፊት እቅዳችን እሱ ነው እና ደግሞ ለተለያዩ ለወጣቶች እና ለሴቶች ደግሞ የስራ እድልም የሚፈጥር እንዲሆን ማለት ነው ሶላሩን ከማድረስ ባሻገር የአሴምብል የሚደረግበት ህልማችን ለወጣቶች ና ለሴቶች የስራ ዕድል መፍጠር ነው። የግሪን ሲን ኢነርጂ የንግድ ኃላፊ የሆነችው አሚን ምርታቸውን ተደራሽ ለማድረግ በተለያዩ የሀገሪቱ ክፍሎች በአሁን ሰዓት ያሉ የጸጥታ ችግሮች መስተጓጎል እንደፈጠሩባቸውም አጫውተኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ወጣቶች ላይ የሚያተኩር ዕለታዊ መርሃ ግብር ነው። ወደ ቀጣዩ ዘገባ እንሻገር። ከውጭ ወደ ኢትዮጵያ የሚገቡ የወረቀት ማምረቻ ግብዓቶች ዋጋ በከፍተኛ ሁኔታ ማሻቀቡ ወረቀትን በዋናነት የሚጠቀሙ ጋዜጦች ከገበያ ውጭ እንዲሆኑ አሊያም ዋጋቸው ከእጥፍ በላይ እንዲጨምር አድርጓል። መጽሐፍትም እንዲሁ እንደ ልብ መታተም አልቻሉም። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት ኬሚካል ምህንድስና ተማሪ የሆኑ አምስት ወጣት ሴት ተማሪዎች የአትክልትና ፍራፍሬ ተረፈ ምርትን በመጠቀም በትምህርት ቤቶቻቸው የተሞከራ ባገኙት የፈጠራ ውጤት ታዲያ ግብዓቱን በሀገር ውስጥ ማምረት የቻሉ ሲሆን ሀገሪቱን የውጭ ምንዛሬ በማስቀረትና አካባቢን በመጠበቅ ረገድ ከፍተኛ አስተዋጽኦ እንደሚኖረውም ተናግረዋል። ስመኝሽ የቆየ ከእነሱ ጋር ያደረገችው ቆይታ በመቀጠል ይቀርባል። ሳርዶ ሳለሙ ይባላለው። የአምስተኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። በአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ ነው የሚማረው። እሺ። ለአምሮት ዳመነ ባላለው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት የኬሚካል ምህንድስና ተማሪ ነኝ። እሺ፣ አመሰግናለሁ። እኔ ሰሚራ ጀማል ይባላለው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት የኬሚካል ምህንድስና ተማሪ ነኝ። የአትክልትና የፍራፍሬ ተረፈ ምርቶችን በመጠቀም የወረቀት ግብአት ማምረቻን የሰራችሁትና እስኪ ምን አይነት ፈጠራ ነው? በትክክል ከምን አይነት ተረፈ ምርቶችን የሰራችኋቸው የሚለውን ከናርዶስ ልጀምር። እኛ ፈጠራ ምንድን ነው የተለያዩ የፍራፍሬዎችን ልጣጮችን በመጠቀም ግን፣ ቤዚካሊ ዋናውን ዋና የምንጠቀመው ከሹገር ኬን ወይም ደግሞ ከሸንኮራ ገዳ ምጣጭ በመጠቀም ለወረቀት ጥሬ ዕቃነት የሚያገለግል ፐልፕን የሰራ ነው እና ይህ ግብአት ለተለያዩ ፔፐር ኢንዱስትሪዎች፣ እንዲሁም ለሳኒታሪ ፓድ፣ ለዳይፐር፣ ለጨርቃ ጨርቅ እንዲሁም ደግሞ ለተለያዩ ፓኬጂንግ ማቴሪያል ይሰራልን የሚችል ጥሬ እቃ ነው ማለት ነው። ለአምሮት ወደ አንቺ ልምጣ። ና እንዴት ነው ያሰባችሁት ይህንን የፈጠራ ስራ ለመስራት? እሺ አመሰግናለሁ። ሶስተኛ አመት እያለን የኢንዱስትሪ ጉብኝት ምናምን ነበር ግቢያችን ውስጥ እና የወንጂ ወረቀትና የፐልፕ ማምረቻ ኢንዱስትሪ ስንሄድ እዛ በጣም የዚህ ምርት እጥረት እንዳለና ከውጭ በጣም በሃይ ፎሬን ካረንሲ እንደሚያመጡ ምናምን አስረዱንና በቃ ለምን ተምረን ነበር ግቢያችን ውስጥ ስለ ፐልፕ ፕሮዳክሽን ምናምንና ለምን አንሰራውን በሚል ነው ወደዚህ ስራ የገባ ነው ማለት ነው። ምን ያክል ጊዜ ፈጀባችሁ? እንደነገራችሁኝ ደግሞ ተረፈ ምርቶች የተጠቀማችሁት የሸንኮራ አገዳና የሙዝም አይቻለሁ። እዚህን የሰራችሁበትን ተረፈ ምርቶች ውስጥ ከየት ነው ያሰባሰባችኋቸው? ሰሚራ ወደ አንቺ ልምጣ። ተረፈ ምርቶቹን ያሰባሰብንበት መጀመሪያ ስንጀምር ከሙዝ ልጣጭ ነበረ። ስለዚህ ሙዝ ልጣጭ ለመሰብሰብ ያው ብዙ ነገር አድርገናል። የአትክልት የሚሸጡ ሰዎችን በማናገር እንዲሁም ደግሞ አብዛኛውን ራሳችን በመግዛት ጣጩን ለማጠራቀምና ይህን ኤክስፐሪመንቶች ለመስራት ችለናል። ሌላው ባጋስን ወይም የሸንኮራ ምጣጭን ከወንጂ ሹገር ፋክትሪ በቀጥታ በመሄድ ለማግኘት ችለናል ማለት ነው። ውጤቱ ምንድን ነው የሚባለው? በወረቀት፣ በዳይፐር፣ በሞዴስ ምርት ላይ ያላቸው ሚና ምንድን ነው? ናርዶ ሶዳን ችልምጣ ውጤቱ ፐልፕ ይባላል እና በላብራቶሪ ስኬል በስሞል ስኬል ግቢያችን በሚገኙ በላብራቶሪ እቃዎች ነው የሰራ ነው እና አርት ሂደቶችን ተጠቅመን የመጨረሻውን ፐልፕ በመስራት ወደ ፔፐር የምንቀ ቀየርበት ላይ ደግሞ ወንጂ ፋክተሪ ሄደን እዛ ነው የተለያዩ የወረቀት ውጤቶች ለፓኬጂንግ፣ የሚሆን ለመጻፊያነት የሚያገለግሉ ወረቀቶችን ደግሞ እዛ ሄደን ቀይረን የመጣ ነው ማለት ነው። ውጤቱን ከባለሙያዎች ጋር ከፋብሪካዎች ጋር ለማሳየት ሞክራችኋል። ያለው ጥቅም ምን አይነት ነው? በሰፊው ቢመረት ቅድም ናብዲ እንዳለችሽ እዚህ ላብስኬል ውስጥ የሚሰሩ ስራዎችን ተንከረደረግን በኋላ ካመጣን በኋላ ኳሊቲውን ለማጣራት ወንጂ ወረቀት ፋብሪካ ሄደን ነበር። እዛ አስቀይረን ኳሊቲ ፐልፕ እንደሆነ አረጋግጠውልናል። የወረቀት ፋብሪካዎች እየተዘጉ እንዳሉ እዛ አካባቢ ምናምን ለማጣራት ችለናል እና ይህኛው አሁን ያመረት ነው። ይሄ በስሞል ስኬል ኦልሬዲ ፕሮቶታይፒንግ ምናምን ስቴጅ ሁሉንም አልፏል እና ይህ ወደ መሬት ቦርድ እና ትንሽ ስኬሉ ከፍ ተደርጎ ቢሰራ አሁን ያለውን የፐልፕ እጥረት እና የወረቀት ማምረት አቅማችን ከፍ ያደርጋል ብዬ አስባለሁ። ከሌሎች ከውጭ ከሚመጡት ከነበሩት ምርቶች ወይም ከሌሎች ተመሳሳይ ምርቶች ጋር አወዳድራችሁት ጥራቱን ደረጃ ለማወቅ ችላችኋል? ሰሚራ መመለስ ጥራቱን ወንጂ የወረቀት ማምረቻ ነው ያስፈተሽ ነው። ኤክስፔሪመንቱን ትንባሉልን መሰረት የኛ ኢምፖርት ከሚያደርጉት ፐልፕ ጋር ፓራል የሆነ ውጤት እንዳለው ማግኘት ችለናል ማለት ነው። ስለዚህ እነሱም በብዛት ብናቀርብላቸው ሊገዙን እንደሚችሉ እና ደንበኛችን መሆን እንደሚችሉ በጣም በጉጉት ነበረ የውጭ ምንዛሬ እንትን ስላስቸገራቸው የገለጹልን ማለት ነው። ምን ያክል መጠን ያለው ነበር ያመረታችሁት? ወደ ስምንት መቶ ኦልሞስት አንድ ኪሎ ግራም የሚጠጋ ፐልፕ ማለት ነው። በተለያየ ሮ ማቴሪያላችንን የቀያየርን ምን ያክል ተረፈ ምርቶችን ተጠቀማችሁ? ናርዶስ መጀመሪያም በሹገር ኬን የሰራ ነው ላይ በአንድ ኪሎ ግራም እስከ ሁለት ኪሎ ግራም ድረስ ሮ ማቴሪያሎችን ተጠቅመናል። ለባናና ፒል ለሆነው ደግሞ ብዙ ሮ ማቴሪያል መጠቀም ስላለብን ትንሽ በዛ አድርገን እስከ ሶስት ኪሎ ግራም ሮ ማቴሪያል ተጠቅመን ነው ፕሮዲውስ ያደረግነው። እንግዲህ ተረፈ ምርቶችን የሚጠቀም የፈጠራ ውጤት መሆኑ ቆሻሻን ከማስወገድ እና አካባቢ ንጹህ ከማድረግ አንጻር በተለይ ደግሞ ለአየር ብክለት ጋር በተያያዘ ምን ያክል ጥቅም ይኖረዋል? ለምሮት እሺ፣ የአካባቢ ጥበቃ ላይ የእኛ ስራ በጣም እንትን ኢምፓክት ይኖረዋል፣ ግልጽ ነው። ማለት የምንጠቀመው ዌስት እስከሆነ ድረስ። ሌላው ደግሞ ከውጭ አሁን ብዙ ጊዜ ፓልፕ የሚሰራው ከእንጨት ነው ከዚህ በፊት እና እሱን ሳብስቲትዩት በማድረግ በዚህኛው በዌስት ሳብስቲትዩት ሲደረግ የእንጨት መቋረጥ ይቀራል እና ይሄንም ዲፎረስቴሽንን በጣም እንደሚቀንስ እናስባለን። ወደፊት ይሄንን በስፋት ለመስራት ሀሳብ ያላችሁ ይመስላልና የወደፊት እቅዳችሁ ምንድን ነው? በምን መልኩ ነው ይሄንን ወደ ገበያ ስራ ማምጣት የምታስቡት? መስራት ያለብንን ፕሮቶታይፒንግ ውስጥ ሄጃ አልፈናል። ብዙ ነገር አልፈናል። የሚያስፈልገን አሁን ፋይናንስ፣ መሬት የሚባሉ ነገሮች እነሱን ማግኘት እስካሁን አልቻልንም። ያው እነሱን ማፈላለግ ላይ ኢንቨስተር ማናገር፣ የተለያዩ ቦታዎች ሄድን ፒች በማድረግ ምናምን እየሞከርን ነው እና እንግዲህ በአንድ ሁለት አመት ውስጥ እንደ እግዚአብሔር ፈቃድ መሬት ላይ እናወርዳለን ብለን እናስባለን። ይህን ስራ ኢንቨስትመንት ኮስታችን ደግሞ እስከ አስራ ስድስት ሚሊዮን ድረስ ይፈጫል እና ይህን ያህል የሚያስፈልገን ወደ መሬት ለማውረድ ማለት ነው። ይህን ስራ በተቋም ደረጃ ማለት ድርጅት መስርታችሁ ሌጋሊ ተመዝግባችሁ ነው እየሰራችሁት ያላችሁት ወይስ ገና በዚም ላይ ሂደት ላይ ናችሁ? እሱን ሬጅስተር ተደርጓል። ሆማስ ማኒፋክቸሪንግ ፒልሲ ወይም ሆማስ ፓል ፕሮዳክሽን ፒልሲ ተደርጓል፣ ጸድቆልናል። ለአካባቢ ጥበቃ ከዛም አልፎ ደግሞ ለተለያዩ ፋብሪካዎች ግብአት ሆኖ የውጭ ምንዛሬንም በማስቀረት የዋጋ ግሽበትንም በመቀነስ ትልቅ አስተዋጽኦ የሚያደርግ የፈጠራ ስራ መስራት ችላችኋልና፣ ምናልባት ለሌሎች ሴት ተማሪዎች እህቶቻችሁ ማለት የምትፈልጉት ማስተላለፍ የምትፈልጉት መልእክት ካለ ከናርዶ ስንጀምርና የፈጠራ ስራ ሲባል እኔም ማስተላለፍ የምፈልገው መልእክት ብዙ ተማሪዎች እዚህም እንዳየ ነው፣ ነገሩን በጣም አክብደው ያዩታል እና ከመጀመሪያው አይዲያ ማምጣት የሚለውን ነገር ቀለል አድርገው እንዲያዩት፣ ማለት ቀላል ነገር ነው። ጀስት ምንኛም ስንጀምር ከትንሽ ነገር የተነሳ ነው። ጀስት አይዲያ ይዘን ነው። ግን መንገድ ውስጥ ሲገባ ብዙ ሰዎችን ማግኘት፣ ኮሚኒኬሽን፣ ኔትወርኪንግ ማስፋት የሚባሉ ነገሮች አሉና ብዙ አይነት ትምህርቶችን እየወሰድን ነው እዚህ ደረስ ነው። ስለዚህ ከመጀመሪያውም አለመፍራት፣ ኢኖቬሽን የፈጠረ ስራ የሚባለውን ነገር እንደ ትልቅ ነገር አድርጎ አለማተፍ፣ ላምሮትስ ዲ እንዳለች ሆነ ብዙ የተለየ ነገር መጨመር ነገር የለም ያው ኢኖቬሽን ስራን ብዙ አርቆ አለማየት ነው። ከታሰበበት ሁሉም ይቻላል ማለት። ሰሚራስ የምታስተላልፊው የምትመክሪው መልእክት ብዙ ጊዜ ሳይንሱ ላይ አይደለም ችግሩ፣ ሴቶች ወንዶች ብለን የምናከፋፍለው እና እኔ ማስበው በዋነኝነት ሳይንሱን ከተማርም በኋላ ከስተማይዝ አድርጎ ምንድን ነው ያለው ችግር የሚለውን ተመልክቶ መሬት ላይ ሊወርድ በሚችል መልኩ ሳይንሱን ችግሮችን ቤዝ አድርገው ቢነሱ ኢኖቬሽንም ፈጠራም ወይም ደግሞ ስራ የምንለውን ነገር ማስኬድ ቀላልኛል ብዬ አስባለሁ። አመሰግናለሁ። እንግዲህ ትልቅ ቦታ ደርሶ አድጎ ደግሞ ድጋሚ እንደምንገናኝ ተስፋ አደርጋለሁ። መልካም እድል እመኝላችኋለሁ። እሺ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል በመቀጠል ደግሞ ከአንድ ወጣት ጋር እናስታውቃችሁ ለአምሮት ዳኛቸው መኖሪያውን በቴክሳስ ግዛት ያደረገችው ወጣት ናት ወጣቷ አፋር ሌክዥሪ ሄርኬር የተሰኘ ከተፈጥሯዊ ግብዓቶች ለጸጉር ውበት የሚበጁ ምርቶችን የሚያቀርብ ድርጅት መስራች ናት ይህንን የኢትዮጵያን ባህላዊ የጸጉርበት አጠባበቅ ሂደት ከዘመናዊ አሰራር ጋር ለማስማማት እየጣሪያ የሚገኘውን ድርጅት ለማስተዋወቅ ከሰሞኑ እየተካሄደ ባለው 39ኛው ሜን አሜሪካ የኢትዮጵያን ስፖርትና ባህል ፌስቲቫል ላይ በተገኘች ጊዜ አግኝተናታል። እሷ ተያያዥ ጥያቄዎችን አንስተናል። አብሮም ደግሞ አጋሮ ወንድሞ ሚካኤል ለኛቸው ሀሳቡን ይሰጠናል። ስሜ የአእምሮ ትዳኛቸው በቀለ ይባላል። የድርጅታችን ስም አፋር ለግሪ ሄር ኬር ነው። የካምፓኒው ስም የአእምሮ ቴንኮ ነው። ያው በራሴ ስም ያደረኩት ከጀመርን አመት ከስድስት ወር ምናምን ሆ ምን አይነት ምርቶችን ነው የምታመርቱት? ጠቀሜታ ውስጥ ለነማን ነው የምናመርተው? አስር አይነት ፕሮዳክት ነው ለጊዜው፣ ሰባቱን ያያዝ ነው እጃችን። ለሁሉም አይነት ጸጉር አይነት ይሆናል። ከርሊም ስትሬትም፣ ሁሉን ለሁሉም አይነት ናቹራል ጸጉር ይሆናል። ኢንግሪዲየንት በብዛት ከሱፍ አበባ ወይንም ሰንፍላወር ሲድ፣ አቮካዶ፣ አሎቬራ እና ሀብስ ከስ ነው የምንጠቀመው ለሁሉም አይነት ይሆናል። መነሻው እንዴት ተጠነሰሰ? ከዚህ በፊት ሰራ ነበረ ለሎሪያል ካምፓኒ ሰራ ነበረ እና የእነሱ ካታሎግ ምናምን ነበረኝ የፕሮዳክቶች እንዴት እንደሚሰሩ ለናቹራል ሄር እንዴት እንደሚሆን ምናምን እና ከዛ ነው ማለት ሀሳቡ ይመጣልኝ ው የራሴን ነገር እንዲማድረግ ይችላል በሚለው ይመጣልኝ የዛ ኔ ነው ግን ያው በኮቪድ ላይ ቁጭ ስንል ቤታችን ለምን ይህንን አላደርግም ነው አሁን እረፍት ስላለ ብዬ በኮቪዱ ነው የጀመረው። እንግዲ እንደማሽ ገና በጣም ወጥ ልጅ ነሽ፣ አንድ ድርጅት አቋቁመሻል፣ አንድ ዓመት ሆኖታል። እስካሁን ድረስ ምን አይነት ፈተናዎች ገጠሙሽ? እንዴት አድርገሽ እየተወጣሻቸው ነው? ማለት ብዙ ፈተናዎች አሉ። አንዳንዴ ሰው ላይ ካይረዳህም ወይ ደግሞ ስሮት አያረጉም። ብዙ ጊዜ በቅርብ ያሉ ሰዎች የምጠብቃቸው ሰዎች ይረዱኛል ብለህ አይረዱህም። ያን ተምር ያለው። ሁለተኛ ነገር ደግሞ ያው ብቻዬን ስለሆንኩኝ እኔው አስተዋውቂ እኔው አምጥቼው እኔ ወርደር አድርጌው ብዙ ነገር ከባዶች ነው። ግን ያው ወንድሜ በጣም ይረዳኛል። በማርኬቲንግ በማስተዋወቅ ፎቶ በመነሳት በመሸጥ ምናምን አሪፍ ነው ያግዘኛል። ምንድን ነው አፋር የሚል ስም የሰጠሽው ለምርቱ? አፋር የሚል ስም የሰጠሁት በብዛት አፋር ቦታ ስንሄድ የምናያቸው ጸጉሮች ከናችራል ነው የሚጠቀሙት እንትናቸውን፣ ቅቤ እንደዚህ ቅጠል ወይንም ይሄ አፈር ምናምን፣ ቀይ አፈር የሚጠቀሙት ነገር አለ ከናችራል እንትን እና በጣም ወዝ ያለው ኢብን በበረሃማ ቦታ ቢሆን ጸጉራቸው አሪፍ ይዘት አለው እና ያንን ሪዘን ለማድረግ ና ደግሞ ያው የኢትዮጵያ ሉሲ ምናም ከአፋር ስለሆነ የተገኘችው ከኛ የሆነ የሆነ አውተንቲክ የሆነ ነገር ስለ ሀገር እንዲኖረው ስለፈለግኩኝ ነው አፋር ያልኩት። ይሄን ድርጅት ምን ደረጃ ላይ ማድረስ ነው የምትፈልግ? የመጪ ዘመን ህልምሽ ፍላጎትሽ ምንድን ነው? ህልሜ ምንድን ነው በሁሉም አይነት ስቶሮች ይገባ ነው ብቻ እና ራሴ ብቻ ሳይሆን በሌላ ትልቅ ስቶሮችም እና አለም አቀፍ ላይ እንዲሸጥ ነው። ልክ እንደ ዋልማርት እንደ ታርጌት ያሉ ቦታዎች ላይ እንዲገባ። ስሜ ሚካኤል በቀለ ይባላል እና የዚህ ድርጅት ኃላፊነት የማርኬቲንግ ና ማኔጅመንት ነው፣ አንድ ላይ የማደርገው ከእህቴ ጋር አግዛታለሁ። ስንሱ ላይ እንግዲህ ሁለታችሁም እህትህም አንተም ገና ወጣቶች ናቸው። ድርጅት እናቋቁም ብላችሁ ስታስቡ መጀመሪያ ላይ ፍርሃት አላደረባችሁም ወይ? ለመጀመር ያነሳሳቸው ዋነኛ ምክንያት ምኑ ነበረ? ያው መጀመሪያ ለመጀመሪያ ያሰብነው ያው በራሳችን ጸጉር እና ጸጉች ጸጉራችሁ ላይ ምንድን ነው የምታደርጉት ምናምን በሚለው ጥያቄዎች ጀመረ። ከዛ ላይ ቀስ በቀስ እያሰብን አይ ይሄን እንዴት ነው ለሌላ ሰዎች የምናቀርበው በሚል ራሳችን ገብተን የምንጠቀመውን ነገሮች ቀላቀልንና ይሄን ፕሮዳክት ፕሮዱስ አድርገናል። ለነሱ ያው ለነሱ ዩስ እና በጣም ደግሞ ዳሜጅ የሚያደርጉ ነገሮች ሰው ጸጉር ላይ አይተናል። ያው በጣም ብዙ ፕሮዳክቶች ቴስት ያልተደረጉ ወይ በስነ ስርዓት ያልተሰሩ የሰውን አናትና ምን ሲያበራሹ ወይ ካንሰርና ኤክስፖዝ ያደርጋሉ እና ስንሱን ከበር ላለማድረግ ላይክ እና የራሳችንን በጣም አሪፍ የሆነ ለሰው የሆነውን ለማጠቃለ በቤተሰቡ አንድ ተቋም ማቋቋምና ያንን ደግሞ ትርፋማ ለማድረግ መሞከር ምን አይነት ፈታኝ ነገሮች አሉት ከእህት ጋር ለመስራት እንግዲህ አለቅነቷና እህትነቷ እንዴት አድርገን ነው አቻችለ የምትሰራው? ያው ለእኔ እህቴ ማለት ልክ እንደ ሮል ሞዴል ስለሆነች ወደ እህቴም እያየሁኝ ስለሆነ ያደጉት በጣም ቀላል ነው ለእኔ ልክ እንደ ሜንቶር አድርጋ ስለምትይዘኝ የምሳሳተውን ነገር ስለምታርመኝ ለእኔ በጣም በጣም ጥሩ የስራ መጀመሪያ መንገዱ ነው ነው ይህንን የሚከታተሉ ወጣቶች አሉ እና ምን አይነት ሀሳብ ትሰጣቸዋል ልክ እንደኔ ወጣቶችን የምነግራቸው ብዙ ነገሮች ከበር የሚደረጉልን በፋሚሊያችን ስለሆነ እሱም አፖርቹኒቲ ወስደን ራሳችን ለመስራት እና ለመማር ጊዜ መውሰድ አለብን እና እነዚህ እንደዚህ ትምህርት ትምህርት ቤት ብቻ ሳይሆን ሪል ላይፍ ሲቹዌሽን ላይም እንደዚህም የራሳችንን ፕሮዳክት አውጥተን ሌላም ሌላ ነገሮች አድርገን የምትማረው ነገር ስለሆነ ትምህርት መጽሐፍ ላይ ብቻ ሳይሆን አለማዊ ነገር ላይ እንደሚውድ ማሳወቅ እፈልጋለሁ በጣም አመሰግናለሁ Thank you, but I'm We've been like the beings high now for too long. We've been waiting on bad news to become. Now that good time finally come along. Yeah, we feel it better now. And we're not dead yet. Any sunny days ahead, we go gon' ጥሩራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታም ስዩም፣ በድምፅና በምስል ምህንድስናው ደግሞ እሳስማራ እስካሁን ድረስ አብረናችሁ ነበርን። የነገሶ ይበለን። መልካም ምሽት ይሁንላችሁ።